እስራኤል አፍሪካውያን ስደተኞችን ወደ ዩጋንዳ ለመላክ የጀመረችውን ጥረቷን አሁንም መቀጠሏን በሀገሪቱ የሚገኙ የመብት ተሟጋቾችና የሕግ አውጪዎች አስታወቁ። እስራኤል ወደ ሀገሯ በሕገ ወጥ መንገድ እየገቡ በብዛት ከኤርትራና ከሱዳን የሄዱ 38 ሺህ አፍሪካውያን ስደተኞችን ለማስወጣት ትፈልጋለች። ባለፈው አስርተ ዓመት ህጋዊ ባልሆነ መንገድ በግብጽ በኩል አድርገው እስራኤል የገቡት እነዚሁ ስደተኞች በጊዜያዊ ቪዛ ነው አሁን በዚያ የሚኖሩት። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስደተኞቹ ሰበብ ሀገራቸው ለገጠማት ውዝግብ ከተባበሩት መንግስታት ድርጅት የስደተኞች ጉዳይ ተመልካች መስሪያ ቤት ከዩኤንኤችሲአር ጋር በደረሱት ስምምነት መፍትሄ መገኘቱን ከጥቂት ቀናት በፊት ገልጸው እንደነበር የሚታወስ ነው። በተባለው ስምምነት መሰረት እስራኤል ከእነዚህ ስደተኞች መካከል ግማሾቹን ወደ ምዕራባውያት ሀገራት ለማስፈር፣ የተቀሩትን ደግሞ በዚያው በሀገሯ እንዲኖሩ ለመፍቀድ ነበር የተወሰነው። ጥሩ ስምምነት ነው። ይህን ስምምነት ከዩኤንኤችሲአር ኃላፊ ጋር በመድረሳችን በጣም ተደስቻለሁ። ችግሩን ለመቅረፍ ያስችለናል። የእስራኤልን ጥቅም በማስጠበቅ ለደቡባዊ ቴልአቪቭ እና ለአካባቢዋ ነዋሪዎች፣ እንዲሁም ወደ እስራኤል ለሚመጡት ሰዎች ችግር መልስ የሚሰጥ ጥሩ መፍትሄ ነው። የዩኤንኤችሲአር ቃል አቀባይ ዊሊያም ስፔንድለርም ስምምነቱ ለስደተኞቹና ለእስራኤል ራሷ ጥሩ መፍትሄ ይሆናል ተብሎ ታስቦ እንደነበር ገልጸዋል። ስምምነቱ ጥሩ ነው። ለእነዚህ ሰዎች መፍትሄ የሚሰጥና የእስራኤልን ፍላጎት የሚያከብር ነው። እስራኤልንም ዓለም አቀፍ ግዴታዋን ለመወጣት ያስችላታል። ለዚህም በምላሹ የሌሎች ሀገራትን ድጋፍ ታገኛለች። ዓለም አቀፉ ማህበረሰብም 16 ሺ የሚሆኑ ስደተኞችን በመቀበል መልሶ በማስፈር የስራ ፈቃድ በመስጠት ቤተሰብን መልሶ በማገናኘት በስፖንሰርሺፕ እና በሌሎች መንገዶች ከእስራኤል ጋር በመተባበር ከፍተኛ ሚና ሊጫወት ይችላል። ይሁንና ኔታንያሁ በመንግስታቸው ከተጣመረው የቀኝ ክንፍ ቡድን ተቃውሞ ስለገጠማቸው ስምምነቱን ቀደም ሲል የተሰማውን መግለጫ ከሰጡ ከጥቂት ሰዓታት በኋላ ሰርዘዋል። ኔታንያሁ በዚሁ እርምጃቸው የመብት ተሟጋቾች የሰብአዊ መብት ጥሰትን ክትትልንና ውዝግብን በመሸሽ በእስራኤል ይገኛሉ ያሏቸውን ስደተኞች ጣፈንታ ይበልጡን አወሳስበዋል። የእስራኤል መንግስት ከዩኤንኤችሲአር ጋር የደረሰውን ስምምነት ከሰረዘ በኋላ ከዩጋንዳ ጋር ስደተኞቹን እንድትቀበል የሚያስችል ስምምነት ለመዋዋል አሁን ፊቱን ወደዝችው አፍሪቃዊት ሀገር አዙሯል። በዚሁ ጥረቱም አንድ ልዑክ ወደ ዩጋንዳ መላኩን አስታውቋል። ይሁንና ቀደም ሲል አፍሪቃውያን ስደተኞችን ለመውሰድ የገባችውን ቃል አጥፋለች ከምትላት ሩዋንዳ ቀጥላ ሁለተኛዋ የእስራኤል ምርጫ የሆነችው ዩጋንዳ የእስራኤል ልዑክ ወደ ሀገሯ መሄዱን ሰሞኑን ስታስተባብል ከቆየች በኋላ በትናንት ውለት ለመጀመሪያ ጊዜ ስደተኞቹን በዚያ በማስፈሩ ጉዳይ ላይ ከእስራኤል ጋር ንግግር ላይ መሆኗን የዩጋንዳ የእርዳታ የአደጋ መከላከያ ዝግጁነትና የስደተኞች ጉዳይ ተመልካች ሚኒስትር ሙሳ ኤክዌሩ በይፋ አስታውቀዋል። የእስራኤል መንግስት ዩጋንዳ አምስት መቶ ኤርትራውያንና ሱዳናውያን ስደተኞችን በሀገሯ እንዲሰፍሩ እንድትፈቅድ ጠይቋል። የዩጋንዳ መንግስትና እኔ የምመራው ሚኒስቴር ይህንን ጥያቄ በአዎንታዊ መንገድ ለመመለስ በማሰላሰል ላይ መሆናችንን በግልጽ ላስታውቅ ወዳለሁ ዩጋንዳዊው ሚኒስትር ኤኩዌሩ እንዳስረዱት ከእስራኤል የሚመለሱት ተገን ጠያቂዎች በዩጋንዳ የስደተኝነት አቋም ሊሰጣቸው ይችላል አይችልም የሚለውን ጥያቄ ለመመለስ ጠንከር ያለ ምርመራ ማለፍ ይኖርባቸዋል። እስራኤል ከሀገሯ የምታባረራቸውን አፍሪቃውያን ስደተኞችን ለመቀበል ፈቃደኛ ለሆኑ ሀገራት ገንዘብ ትከፍላለች በሚል የተሰማውን ዜና ግን ሚኒስትሩ ኤክዌሩ ሐሰት ሲሉ አስተባብለዋል። Already we have 1.4 million refugees here in Uganda. እስካሁን ዩጋንዳ ውስጥ አንድ ነጥብ አራት ሚሊዮን ስደተኞች አሉ። አንድም ሳንቲም አልተከፈለንም። እንዲያውም ካለን የተወሰነ ገንዘብ ወጪ በማድረግ ስደተኞቹ ዩጋንዳን ሁለተኛ መኖሪያቸው እንዲያደርጉ እንሰራለን። ስለዚህ እርምጃችን ከአንድም ክፍያ ጋር የተያያዘ አይደለም። የምናደርገው ከሰብዓዊነት በመነሳት ብቻ መሆኑ ግልጽ ነው። so there is no payment attached to this it is purely humanitarian እንደ ኤክዌሩ ገለጻ ስደተኞቹ ዩጋንዳ ሲደርሱ በሀገሪቱ ላለው ዩኤን ኤችሲአር ተላልፈው ይሰጣሉ ቢሉም ዩኤን ኤችሲአር ከእስራኤል ይመጣሉ ስለሚባሉት አፍሪቃውያን ስደተኞች አንድም የሚያውቀው ነገር እንደሌለ ነው ያስታወቀው። ከጎርጎሪዮሳዊው 2013 ዓ ም ወዲህ ወደ 4 ሺህ የሚጠጉ ስደተኞች እስራኤል ባስተዋወቀችው መርሃ ግብር ወደ ሩዋንዳና ዩጋንዳ በፈቃደኝነት ተመልሰዋል። በመርሃ ግብሩ መሰረት እያንዳንዱ ስደተኛ ከእስራኤል 3500 ዶላር የተሰጠው ሲሆን የመጓጓዣ ወጪውም ተሸፍኖለታል። ይሁንና የእስራኤል ጠቅላይ ሚኒስትር ኔታንያሁ ሌሎች በሺዎች የሚቆጠሩ ስደተኞችን እንዲያባርሩ አሁንም ከቀኝ ክንፍ ቡድኖች ግፊቱ ተጠናክሮባቸዋል። ቀደም ሲል ከእስራኤል ወደ ዩጋንዳና ሩዋንዳ የተላኩ ስደተኞች በዚያ ይደረግላቸዋል የተባለውን ከለላ እንዳላገኙ የመብት ተሟጋቾች ይናገራሉ። ወደ ዩጋንዳና ሩዋንዳ ስለተመለሱ ስደተኞች እጣ ፈንታ እንዲያጣሩ ቡድኖች የላኩ ድርጅቶች የስደተኞቹ ሁኔታ እጅግ አስከፊ መሆኑን ከነዚሁ ድርጅቶች አንዱ የሆነው ስደተኞች እርዳታ የሚያፈላልጉበት መስመር ሕጋዊ ጽፈት ቤት ዋና ስራ አስኪያጅ ታል ሽታይነል ገልጸዋል። ዩጋንዳና ሩዋንዳ ለተመላሽ ስደተኞች አስተማማኝ የኑሮ ሁኔታ ለመስጠት ከእስራኤል ጋር የደረሱትን ስምምነት እንዳላሟሉ እናውቃለን። እንዲያውም ባለን መረጃ መሰረት ስደተኞቹ ዩጋንዳንና ሩዋንዳን ለቀው እንዲወጡና በሌሎች ሀገራት በአውሮጳ ጭምር ስደት እንዲጠይቁ ተገደዋል። አንዳንዶች ወደ ሊቢያና እዚያ ወዳሉ የማሰቃያ ጣቢያዎች መድረሳቸውና እጣፈንታቸው በጣም አሰቃቂ መሆኑን ሰምተናል። እስራኤል ከዩኤን ኤችሲአር ጋር የደረሰችውን ስምምነት ከሰረዘች ካለፈው ሳምንት ወዲህ እንደገና ተግባራዊ የሆነውን ስደተኞችን በግዳጅ የማስወጣቱና የማይወጡትን ደግሞ በእስር የማቆየቱ እቅዷ ግን የመብት ተሟጋቾች በእስራኤል ላዕላይ ፍርድ ቤት ባቀረቡት ተቃውሞ የተነሳ በወቅቱ ዐብይ እክል ገጥሞታል። ላዕላዩ ፍርድ ቤት ተቃውሞ ያቀረቡት ወገኖች መከራከሪያ ሀሳባቸውን የሚያቀርቡበት ተጨማሪ ጊዜ እንዲሰጣቸው በማዘዝ አፍሪቃውያን ስደተኞች ከእስራኤል እንዲወጡ የተያያዘውን እቅድ ተግባራዊነት ለጊዜው አስቁሟል።